በትላንቱ የሮተርዳም ማራቶን ለተብርሃን ኃይሌ ገብረ ስላሴ ከኢትዮጵያ የሴቶቹን ማሪዩስ ኪፕሲረም ከኬንያ የወንዶቹን አሸንፈዋል። በሮም ማራቶንም አሸናፊዎቹ የሁለቱ አገሮች አትሌቶች ናቸው። አሞስ ኪፕሩቶ በወንዶቹ ራህማቱሳ በሴቶቹ ቀድመው ገብተዋል። በቪና ከተማ ማራቶን የሴቶቹን በድል ያጠናቀቀችውም ኢትዮጵያዊት ናት። ሹኮ ገነሞ ትባላለች። ሮበርት ቼሞሲን ከኬንያ የወንዶቹን በአንደኝነት አጠናቋል። እንደምን አምሽታችሁልኛል፣ የተከበራችሁ አድማጮቼ። በምሽቱ ዝግጅት ሰፋ ያለውን ጊዜ ለአትሌቲክሱ ስፖርት ዜና እንሰጣለን። አብራችሁን ቆዩ። የትላንቱን በሆላንዷ የወደብ ከተማ በሮተርዳም የተካሄደውን ማራቶን ላስቀድም። በመግቢያዬ ላይ እንደ ገለጽኩት የሴቶቹን ያሸነፈችው ለተብርሃን ኃይሌ ናት። አብረዋት የጀመሩትን ከባድ ሚዛኖች በአርባ ስድስት ሴኮንዶች ርቀት ስትመራቅ የቆየችው ሱቱሜ አሰፋ ከበደ ነበረች ሰላሳኛው ኪሎ ሜትር ላይ ስትደርስ ግን ፍጥነቷ ክፉኛ በመቀነሱ ለተብርሃን ቦታዋን ተረክባ በሁለት ሰዓት ሀያ ስድስት ደቂቃ ከአስራ አምስት ሴኮንድ በአንደኝነት አጠናቀቀች። ሱቱሜ ሁለተኛ፣ ኬንያዊቷ ሬቤካ ኮሪር ሶስተኛ። በሰላሳ ስድስተኛው የሮተርዳም ማራቶን የወንዶቹን ኬንያዊው ማሪዮስ ኪፕሲረም በሁለት ዜሮ ስድስት አስራ አንድ ቀድሞ ገብቷል። በማራቶን ለመጀመሪያ ጊዜ የተሳተፉት ሰለሞን ደሲሳ እና ኬንያዊው ጄፍሪ ኪሩይ ሁለተኛና ሦስተኛ ሆነዋል። ወደ ኢጣሊያ ሮም ከተማ ማራቶን ስንሄድ የወንዶቹን በአንደኝነት ያጠናቀቀው በዚሁ ርቀት ለመጀመሪያ ጊዜ የሮጠው ኬንያዊው አሞስ ኪፕሩቶ መሆኑን እናገኛለን። ሁለት ዜሮ ስምንት አስራ ሁለት ነው ጊዜው። አዲስ ያሰፋ ከኢትዮጵያ ሁለተኛ፣ ዶሚኒክ ሩቶ ከኬንያ ሦስተኛ፣ ራማቱሳ ከኢትዮጵያ ናት። የሴቶቹን በድል ያጠናቀቀችው በሐጂ አዲሎ የምትሰለጥነው ራህማ ቱሳ በሮም ማራቶን ስታሸንፍ ሰባተኛዋ ኢትዮጵያዊ ትሆናለች። በመጨረሻ ወደ ቪዬና ከተማ ማራቶን ተሻግረን የረጅም ርቀት የጎዳና ላይ ውድድሩን ዜና አበቃለሁ። ትላንት በወቅቱ የነበረው አስቸጋሪ ነፋስ ያልበገራት ኢትዮጵያዊቷ ሽኮ ገነሞ ናት። በሁለት ሀያ አራት ሰላሳ አንድ ቀድማ ይገባችው። በከተማይቱ የማራቶን ታሪክ ሽኮ ያስመዘገበችው ጊዜ ሁለተኛ ፈጣን ጊዜ ተብሏል። ሌላዊቱ ኢትዮጵያዊት ሩቲ አጋ ሁለተኛ፣ ኬንያዊቷ ዶሪስ ቼንጉዌ ሶስተኛ ሆነዋል። ነፋሱ በትንሹ እንኳ ደግነት ቢያሳየን ኖሮ ፈጣን ጊዜ እናስመዘግብ ነበር ሲሉ የኬንያ አትሌቶች ተናግረዋል። በወንዶቹ ምንም እንኳ ባለፉት ሁለት ዓመታት ባለድሎቹ የኢትዮጵያ አትሌቶች እንደነበር ቢታወቅም፣ ትላንት ኬንያውያኑ አይለውበት ታይተዋል። አንደኛ ሮበርት ቼሞሲን ሁለት ዜሮ ዘጠኝ አርባ ስድስት፣ ቻርልስ ቼሩዮት ሁለተኛ ሱሌይማን ሲሞቶ ሶስተኛው። ይህን በዚሁ ላብቃና ወደ አዲስ አበባ ለሌላ የአትሌቲክስ ስፖርት ዜና ልውሰዳችሁ። ገዛኸኝ ጽዮን መስቀል በጸረ አበረታች መድኃኒት ምርመራ ዙሪያ ሪፖርት አዘጋጅቷል። እንደምናመሸ ገዛኸኝ መቀጠል ትችላለህ። አመሰግናለሁ ሰለሞን። የወጣቶችና ስፖርት ሚኒስቴር የኢትዮጵያ አትሌቲክስ ፌዴሬሽንና የብሔራዊ ጸረ ዶክቲን እንዲሁም የአትሌቶች ማህበርን ጨምሮ በጋራ የጀመሩትን የአበረታች መድኃኒት ዘመታ አጠናክረው ቀጥለዋል። የየተቋማቱ ተወካዮች ባሳለፍነው ሳምንት መጨረሻ ላይ በሰጡት መግለጫ የአበረታች መድኃኒቱ ዘመቻ ሂደትና አሰራር አስመልክተው ማብራሪያ ሰጥተዋል። በወጣቶች እና ስፖርት ሚኒስቴር ከፍተኛ የሕክምና ባለሙያ ዶክተር አያሌው ጽላሁን በወቅቱ እንደተናገሩት በሚቀጥሉት አምስት ወራት እስከ ሶስት መቶ ሀምሳ አትሌቶች የአበረታች መድኃኒት በዶፒንግ ከስ የምርመራ ሂደት ውስጥ ያልፋሉ። የምርመራ አፈጻጸሙም በኢትዮጵያ አትሌቲክስ ሻምፒዮናና በወጣቶች አትሌቲክስ ሻምፒዮና እንዲሁም በሌሎች ውድድሮች ላይ ከአትሌቶች የሽንት ወይም እንደ አስፈላጊነቱ የደም ናሙና በመውሰድ እንደሚሆን ዶክተር አያሌው አስረድተዋል። አትሌቶች፣ ክለቦች፣ አሰልጣኞች፣ ማናጀሮችና ክልሎችም ጭምር ይህን አውቀው ከወዲሁ እንዲዘጋጁም ዶክተሩ አሳስበዋል። የዓለም አቀፉ ዶፒንግ ቁጥጥር ኤጀንሲ በኢትዮጵያ በኩል መሰራት ያለበትን ዶክተር አያሌው እንዲህ ገልጸውታል። እኛ የምንልካ የምንክላ ሲቴቶች አስ ነው የሚመለከት ነው ሰው የሚመለከት ነው ሰው የሚመለከት ነው። የእናት ቤቶች ግን በመቶ ሺዎች ውስጥ ናቸው። ስለዚህ እኩል ለይታችሁ በዚህ በአምስት ወር ውስጥ ከመቶ እስከ ሁለት መቶ ቴስቶች መስራት ግዴታችሁ ነው። ገንዘቡ ከሄድ ከራሳችሁ የእቃው መግቢያ ከራሳችሁ፣ የመዝመራ ውጭ ከራሳችሁ፣ የባለማዊ ከራሳችሁ ይህን ማየት የአትሌቶች ፕሬዚዳንት አትሌት ስለሺ ስህንም በበኩሉ አትሌት ጓደኞቹ የሚመለከታቸውን የሕክምና ባለሙያ ሳያማክሩ ምንም አይነት መድኃኒት እንዳይወስዱ ምክሩን አስተላልፏል። ለምርመራ የደም ወይም የሽንት ናሙና ሲጠየቁ ፈጥነው ትብብር ማድረግ የአትሌቶች ግዴታ መሆኑንም አስረድቷል። አለመተባበር ወይም ሲፈለጉ አለመገኘት፣ አለመመርመርም እንዲተኝነት ቅጣቱ የከፋ እንደሚሆንም መሽን አሳስቧል። የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዚዳንት አቶ አለባቸው ንጉሴ እና የብሔራዊ ዶፒንግ ቁጥጥር ጽህፈት ቤት ኃላፊ አቶ መንግስት ባበበም በአበረታች መድኃኒት ቁጥጥሩ በተመለከተ በሰፊው አብራርተዋል። ከዓለም አቀፉ አትሌቲክስ ፌዴሬሽኖች ማህበርና ከኢንተርናሽናል ዶፒንግ ኤጀንሲ የተወጣጣ የባለሙያት ኮሚቴ ከሶስት ወራት በኋላ ወደ ኢትዮጵያ መጥቶ በኢትዮጵያ በኩል የአበረታች መድኃኒቱ ምርመራ አጠቃላይ አሰራሩ ምን ያህል ትክክል እንደሆነ ይገመገማል ተብሏል። የእግር ኳስ ዜና የሁለት ሺ ስምንት ዓመተ ምህረት የኢትዮጵያ ፕሪሚየር ሊግ የሁለት ጥሎ ማለፍ ጨዋታዎች ትናንት በአዲስ አበባ ስቴዲየም ተከናውነዋል። የኢትዮጵያ ንግድ ባንክና አዳማ ከነማ ተጋጣሚዎቻቸውን በመርታት ወደ ሩብ ፍፃሜ መቀላቀላቸውን ሲያረጋግጡ ተሸናፊዎቹ ስለ ሞክሾዎቹ ኢትዮጵያ ቡናና ሲዳማ ቡና ከጥሎ ማለፍ ፉክክሩ ውጪ ሆነዋል። ተጠባቂ የነበረው የኢትዮጵያ ቡናና አዳማ ከነማ ጨዋታ ተጀምሮ ሲጠናቀቅ በጠቃዛ እንቅስቃሴ ያሳልፏል። መደበኛው የጨዋታ ጊዜ ያለግብ በመጠናቀቁ የተሸናነፉት በተሰጠ መለያ ምት ነው። በውጤቱም አዳማ ከነማ ከአምስቱ አራት ብቻ ያስቆጠር ኢትዮጵያ ቡና ሁለት ብቻ በማግዛቱ አዳማ ከነማ አራት ለሁለት አሸንፎ ወደ ሩብ ፍጻሜ ተሸጋግረዋል። ሌላው ወደ ሩብ ፍጻሜ ያለፈው የኢትዮጵያ ንግድ ባንክ ሲዳማ ቡናን ሁለት ለአንድ በመርታት ነው። ሩብ ፍጻሜውን የተቀላቀለው መከላከያ ደደቢትን አንድ ለባዶ በማሸነፍ ወደ ምሳሌው የተሸጋገሩን ያረጋገጠው ቀደም ብሎ ነው። ወደ አውሮፓ ውስጥ ጊዜ ስንሸጋገር የእንግሊዝ ፕሪሚየር ሊግን ባጭሩ እናገኛለን። በእንግሊዝ ፕሪሚየር ሊግ ሌስተር ሲቲ ሰንደርላንዱን ሁለት ለባዶ በረታበት ጨዋታ የጉድ ኮከባት አጥቂ ጄሚ ቫርዲ ሁለት አስደናቂ ግቦችን አስቆጥሯል። ወደፊታችን አምስት ጨዋታ በቀረው የእንግሊዝ ፕሪሚየር ሊግ ሌስተር ሲቲ የአውሮፓ ሻምፒዮንስ ሊግ ተሳታፊነቱን ለመጀመሪያ ጊዜ አረጋግጧል። የአመቱ የእንግሊዝ ፕሪሚየር ሊግ ውድድር በበላይነት አጠናቅቆ ዋንጫውንም ለማንሳት ባስተማማኝ ጊዜ ላይ ይገኛል። ቶተንሃም ሆትስፐር ማንቸስተር ዩናይትድን ሶስት ለባዶ፣ ሊቨርፑል ስቶክ ሲቲን አራት ለአንድ፣ ማንቸስተር ሲቲ ወስት ብሮም አልቬኒን ሁለት ለአንድ አሸንፈዋል። ሌሎች ጨዋታዎችም ተካሂደዋል። ሌስተር ሲቲ የፕሪሚየር ሊግን የደረጃ ሰንጠረዥ በሰባ ሁለት ነጥብ አጠናክሮ ሲመራ፣ ቶተንሃም ሆትስፐር በሰባት ነጥብ ዝቅ ብሎ ሁለተኛ ነው። አርሴናልና ማንቸስተር ሲቲ ሶስተኛና አራተኛ ናቸው። ያው ነው በኔ በኩል ያለው፣ ሰለሞን አመሰግናለሁ። አመሰግናለሁ ገዛኝ ጽዮን መስቀል ነበር ከአዲስ አበባ። በዚሁ እናበቃለን፣ ካለን ጊዜ አንጻር ሳምንት እንገናኝ። እስከዚያው ሰለሞን ክፍሌ ነኝ። ሰላም፣ ደህና ቆዩኝ።